የአሜሪካ ድምፅ ራዲዮ ጣቢያ ነው። በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። የአክብሮት ሰላምታችን በያላችሁበት ይድረሳችሁ የተከበራችሁ አድማጮች። የቅዳሜ ሚያዝያ 16 2013 ዓመተ ምህረት ምሽት ፕሮግራማችንን ይዘን ቀርበናል። ከዓለም ዙሪያ በተጠናቀሩ ዜናዎች ፕሮግራማችንን እንከፍታለን። በማስከተል ልዩ ልዩ ዘገባዎች አሰናድተናል። በአማራ ክልል ሰሞኑን በተካሄዱ ሰልፎችና ተያያዥ ሁኔታዎች ላይ የተቀናበሩ ዘገባዎችና በክልሉ በሰሜን ሸዋ እና በኦሮሞ ብሔረሰብ ዞኖች ውስጥ ስለተፈጠሩ ሁኔታዎች የተቀናበሩ ዘገባዎችንና ዝግጅቶችን አሰናድተናል። የማስተናግዳችሁ ቆንጅ ይታዬ ነኝ። ንጉሱ ታምሬ ፕሮግራማችንን ይመራል። አብራችሁ እንድታመሹ እንጋብዛለን። አሁን የዓለም ዜና እናሰማለን። ጤና ይስጥልኝ የተከበራችሁ አድማጮች። ዜናውን የማሰማችሁ ሰሎሞን አባተ ነኝ። መጪው የኢትዮጵያ ምርጫ የተሳካ እንዲሆን መራጩ ሕዝብ፣ ተመራጮችና የምርጫ ቦርድ ኃላፊነታቸውን እንዲወጡ በጠቅላይ ሚኒስትሩ የሚመራው የብሔራዊ ደህንነት ምክር ቤት ዛሬ ባወጣው መግለጫ አሳስበዋል። ከምርጫው ጎንም ግድቡን በታቀደው ጊዜ መገንባትና ሁለተኛውን ዙር የውሃ ሙሌት ማከናወን ምክር ቤቱ አሁን ሀገሪቱ አለችባቸው ካላቸው ሶስት ወሳኝ ዓላማዎች ሁለተኛው መሆኑን ጠቁመዋል። በየአቅጣጫው የምናየው የወገኖቻችን አሰቃቂ ግድያ፣ ማፈናቀል፣ ቤት ንብረት ማውደም፣ ነውጥና ሸፍጥ በሀገር ውስጥ ብቻ እየተመረተ አይደለም ያለው ይህ መግለጫ፣ የትኛውንም አይነት የብሔርና የእምነት ስም ቢይዙ ከየትኛውም የውጭ ኃይል የሚረዱትን ገንዘብና መሳሪያ ቢጨብጡ ኢትዮጵያን ይፈታተኗት ይሆናል እንጂ አያሸንፏትም ሲል አክሏል። የፖለቲካ ጨዋታውን ከጨዋታ ውጭ ለማድረግ ለሚፈልጉ ኃይሎች ትዕግስታችን ማለቁን በዚሁ አጋጣሚ ልንነግራቸው እንፈልጋለን ብሏል። የብሔራዊ ደህንነት ምክር ቤቱ መግለጫ በዚሁ የዛሬ መግለጫ ላይ በውስጣችን ያሉ ባለ ሁለት ባላዎች ያላቸውን እናጸዳለን ባለበት አንቀጽ መደምደሚያ የእኛ ምርጫ ኢትዮጵያን ለእነርሱ ስንል መሰዋት ሳይሆን እነርሱን ለኢትዮጵያ ስንል መሰዋት ነው ሲል አስጠንቅቋል በዚህ የብሔራዊ ደህንነት ምክር ቤት መግለጫ ላይ የመንግስቱን ተጨማሪ ማብራሪያዎች ምላሾችና ትንታኔዎችን ከሰሞኑ ይዘን ለመመለስ እንጥራለን ለመጪው የኢትዮጵያ አጠቃላይ ምርጫ እስከ ትናንት 18 ሚሊዮን 427ሺህ 239 ድምፅ ሰጪ መመዝገቡን ብሔራዊው የምርጫ ቦርድ አስታውቋል የመራጮች ምዝገባ በ41ሺህ 659 ምርጫ ጣቢያዎች ላይ እየተካሄደ መሆኑን ቦርዱ ትናንት ማምሻውን ባወጣው መግለጫ አመልክቶ የመራጮች ምዝገባውን የቀን ገደብ እንደየ አካባቢዎቹና እንደየተጨባጭ ሁኔታው በሁለትና በሦስት ሳምንታት አራዝሟል። ምዝገባው ዘግይቶ በተጀመረባቸው አፋርና ሶማሌ ክልሎች እስከፊታችን ግንቦት ስድስት ቦርዱ እክል ብሎ በዘረዘራቸው ሌሎች ምክንያቶች ምዝገባው በተስተጓጎለባቸው ሌሎች አካባቢዎች፣ የአዲስ አበባ አስተዳደርን ጨምሮ እስከፊታችን ሚያዝያ 29 እንዲራዘም መወሰኑን አመልክቷል። የጸጥታ ችግር እንዳለባቸው ቦርዱ በገለጻቸውና በስም በዘረዘራቸው የኦሮሚያ ክልል ምዕራብ ወለጋ፣ ምስራቅ ወለጋ፣ ሆሮ ጉድሩና ቄለም ወለጋ አካባቢዎች በአሊቦ፣ በኮምቦልቻ ጊዳሞ አያና ገሊላ፣ ቤጊ፣ ሰኞ ገበያ ምዝገባ እንደማይጀምርና የማስጀመር እንቅስቃሴ እያደረገ እንደሚገኝ አመልክቷል። በቤኒሻንጉል ጉሙዝ ከሴዳል ወረዳ ውጪ ምዝገባ ለማስጀመር የቁሳቁስ ስርጭትና የአስፈጻሚዎች ስልጠና እየተካሄደ መሆኑንና በአማራ ክልል ሰሜን ሸዋና የኦሮሞ ብሔረሰብ ዞኖች የምርጫ ሂደት ሥራ የቆመባቸውን ጨምሮ ምዝገባ የሚጀምርበትን ሁኔታና ቀን እንደሚያሳውቅ ቦርዱ ገልጿል። አንድ ሺህ አምስት መቶ ሰው የመዘገቡ ጣቢያዎች ንዑስ ጣቢያዎችን እየከፈቱ ምዝገባውን እንደሚቀጥሉ ብሔራዊ ምርጫ ቦርዱ በዚሁ የትናንት መግለጫው አስታውቋል። የኢትዮጵያ ብሔራዊ መረጃና ደህንነት ተቋም ችግሮች ከመከሰታቸው በፊት ማስጠንቀቂያና የሁኔታዎችን ትንተና ለሚመለከታቸው አካላት እንዲያደርስ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ጠይቋል። የሲቪሎች ሞትና መፈናቀል አስቸኳይ ፍትሕ ሊሰጠው እንደሚገባም አሳስቧል። መለስካቸው አመሀ ያጠናቀረው ዘገባ አለ። ከዜናው ክፍለ ጊዜ ቀጥሎ እናስደምጣቸዋለን። አፍሪካ ቀንድ ውስጥ የተሳሰሩ ናቸው ላሏቸው የፖለቲካ የጸጥታና የደህንነት እንዲሁም የሰብአዊ ቀውስ ችግሮች መፍትሄ ለመፈለግ እየተደረገ ያለውን ዓለም አቀፍ የዲፕሎማሲ ጥረት ለመምራት ጄፍሬ ፌልትማንን የአስተዳደሩ ልዩ ልዑክ አድርገው መሰየማቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት አስታውቀዋል። ልዩ ትኩረት የሚሰጡትም ትግራይ ውስጥ ያለውን ግጭት ጨምሮ ለኢትዮጵያ አሳሳቢ ሁኔታ፣ በኢትዮጵያና በሱዳን መካከል እየተካረረ ለመጣው ውጥረት፣ በኢትዮጵያ ታላቁ ህዳሴ ግድብ ዙሪያ ላለው አለመግባባት መሆኑን ከውጭ ጉዳይ ሚኒስትሩ ቃል አቀባይ ቢሮ የወጣው ጽሁፍ አመልክቷል። ጽሁፉ አክሎም በዚህ ስትራቴጂካዊ አካባቢ ግዙፍ ለውጦች እየታዩ ባሉበት በዚህ ወቅት እየተነሳሱ ያሉ የግጭቶች አደጋ እንዲረግብ በማድረግ ዩናይትድ ስቴትስ በትውልድ ዕድሜ አንድ ጊዜ ብቻ ሊገኙ የሚችሉትን የለውጥ ዕድሎች እየደገፈች በከፍተኛ ደረጃ መሳተፏ ቁልፍ ጉዳይ ነው ብሏል። ልዩ ልዑኩ ጄፍሪ ፌልትማን በዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤትና በመንግስታቱ ድርጅት ውስጥም ከፍተኛ ኃላፊነቶችን ይዘው መሥራታቸውንና በዘርፈ ብዙ ዲፕሎማሲ በድርድሮችና በአሸማጋይነት ያካበቱት ልምድ እነዚህን የተወሳሰቡ አካባቢያዊ ችግሮች ለመፍታት የዩናይትድ ስቴትስን የተቀናጀ ስትራቴጂ ለመንደፍና ለማስፈጸም የሚያስችሉ በተለየ ሁኔታ ትክክለኛ ሰው ናቸው ሲል የውጭ ጉዳይ መሥሪያ ቤቱ ጽሑፍ አብራርቷል። ትግራይ ማዕከል ላይ የምትገኘውን የአቢ አዲ አካባቢ ጨምሮ በአንዳንድ የክልሉ አካባቢዎች አሁንም በትጥቅ የታገዙ ግጭቶች እየተስተዋሉ መሆናቸውን ከመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ መረጃዎች እንደደረሷቸው የድርጅቱ ቃል አቀባይ ስቴፋን ዱያሪች ትናንት ከቀትር በኋላ ለጋዜጠኞች ተናግረዋል። ግጭቶቹ በአካባቢዎቹ ሰብአዊ ድጋፍ የማድረሱን ጥረት እያስተጓጎሉ መሆናቸውንና በክልሉ የበዙ አካባቢዎችም የውሃ እጥረት መኖሩ እንደተነገራቸውም ዱያሪች ገልጸዋል። በመሆኑም መቀሌንና ሽሬን ጨምሮ በተለያዩ አካባቢዎች ለሚገኙ ሁለት መቶ ሰማኒያ ሺህ ሰዎች ውሃ ለማድረስ የሰብአዊ ድጋፍ አጋሮችና የክልሉ መንግስት 123 የውሃ ቦቴዎችን ማሰማራታቸውን ቃል አቀባዩ አመልክተው በተደረገው ቅኝት መሠረት አገልግሎቱን ለመቀጠል በመጪዎቹ ሦስት ወራት ውስጥ ሁለት መቶ ሰማኒያ ተጨማሪ ቦቴዎች እንደሚያስፈልጉ አሳውቀዋል። ባለፈው ሳምንት ውስጥ ብቻ ሰባ አምስት ሺህ ተፈናቃዮች ሽረ መግባታቸውን የክልሉ አስተዳደር ማሳወቁን የጠቆሙት ስቴፋን ዱያሪች ይህም የተፈናቃዩን ቁጥር ወደ ግማሽ ሚሊየን ያስጠጋው መሆኑን አመልክተዋል። ከተፈናቃዮቹ የበዙት የተጠለሉት በየማህበረሰቡ ውስጥ መሆኑን፣ የቀሩት በ አስራ አምስት መጠለያዎች ውስጥ እንደሚገኙ፣ ከመካከላቸው የሚበዙትም ባለፉት ሁለት እና ሶስት ወራት ምንም እርዳታ ያላገኙ መሆናቸውን አክለው ጠቁመዋል። ቃል አቀባዩ ትግራይ ክልል ውስጥ ሰብአዊ እርዳታ በማድረስ በኩል የተወሰነ መሻሻል የታየ መሆኑን የጠቆሙት የመንግስታቱ ድርጅት ቃል አቀባይ ችግር ውስጥ ላሉ ሁሉ ደህንነቱ በተጠበቀ ሁኔታ ያልተገደበና ተከታታይ እርዳታ መድረስ እንዲችል ድርጅቱ ጥሪውን እንደሚቀጥልና በአጣዳፊም ተጨማሪ ገንዘብ እንደሚያስፈልግ አስታውቀዋል። ኢትዮጵያ ውስጥ በኮቪድ-19 ምክንያት የሞተው ሰው ቁጥር እስከ ትናንት በተሰበሰበ መረጃ 3511 መድረሱን የጤና ሚኒስቴር አስታውቋል። 57699 ሰው በኮቪድ መታመሙን የሚያሳየው መስሪያ ቤቱ ዌብሳይቱ ላይ ያወጣው ሰንጠረዥ 968 ሰው በጽኑ ሕመም ላይ እንደሚገኝና እስከ ትናንት ምሽት በነበሩት 24 ሰዓታት ውስጥ ብቻ 15 ሰው መሞቱን አመልክቷል። ይህ በእንዲህ እንዳለ ከህዝቧ ከአምስት ሚሊዮን በላይ የሚሆነውን ወይም ወደ ሃምሳ ስምንት ከመቶ የሚጠጋውን የከተበችው እስራኤል ባለፉት አስር ወራት ለመጀመሪያ ጊዜ ትናንት አንድም ሰው በኮቪድ-19 ምክንያት እንዳልሞተባት አሳውቃለች። በሌላ በኩል ህንድ ውስጥ ባለፉት 24 ሰዓታት ውስጥ 346786 ሰው በኮሮና ቫይረስ እንደ ተያያዘባትና የበረታ የመተንፈስ ችግር ላይ ላሉ ህሙማኗ ኦክሲጅን ለማቅረብ እየተቸገረች መሆኗን ገልጻለች። ህንድ ውስጥ ያለውን የኮሮና ቫይረስ ስርጭት ማሻቀብ ለመቆጣጠር ዩናይትድ ስቴትስ የቴክኒክ ድጋፍ ለመስጠት እየጣረች መሆኗን የፕሬዚደንት ባይደን የህክምና ጉዳዮች ዋና አማካሪ አንቶኒ ፋውቺ አስታውቀዋል። የጃንስ ሃፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ ባወጣው ሰነድ በዓለም ዙሪያ 145.6 ሚሊዮን ሰው ለቫይረሱ መጋለጡንና ዩናይትድ ስቴትስ ባሏት ሰላሳ ሁለት ሚሊዮን ተጋላጮች በዓለም ቀዳሚዋ መሆኗን ገልጿል። በሌላ ዜና እጅግ ጥቂት ከሆነ የደም መርጋት አጋጣሚ ጋር በተያያዘ ተቋርጦ የነበረው የጆንሰን ኤንድ ጆንሰን የኮቪድ-19 ክትባት ወደ አገልግሎት እንዲመለስ የበሽታዎች መከላከያና መቆጣጠሪያ ማዕከላቱ ሲዲሲ አማካሪዎች ቡድን ሀሳብ ሰጥቷል። በሌላ በኩል አዮዋ ግዛት ውስጥ የሚገኝ ከፍተኛ ጥበቃ የሚደረግበት ወህኒ ውስጥ ያሉ ሰባ ሰባት እስረኞች ከመደበኛው መጠን ስድስት ጊዜ የሚበልጥ የፋይዘር ክትባት ተሰጥቷቸው መገኘቱ ተገልጿል። እስረኞቹ ከመጠነኛ እና መደበኛ የጎን ስሜት በስተቀር ለከፋ ጉዳት አለመጋለጣቸው የተነገረ ሲሆን ክትባቱን የሰጡ ሁለት ነርሶች ጉዳዩ እየተጣራ ባለበት ጊዜ ከሥራ ተገልለው እንዲቆዩ ተወስኗል። ይህ በእንዲህ እንዳለ የኮቪድ-19 መከላከያ ክትባት ለመውሰድ በቫቲካን ቅዱስ ጳውሎስ ስድስተኛ አዳራሽ የተገኙ በአነስተኛ ገቢ የሚተዳደሩ ሰዎችንና ክትባቱን የሚሰጡ ባለሙያዎችን የካቶሊካዊት ቤተ ክርስቲያን ሊቀ ጳጳሳት አቡነ ፍራንሲስ ትናንት መጎብኘታቸውንና በክትባቱ አሰጣጥ ላይም መገኘታቸው ተዘግቧል። በቅዱስ ረማዳን ወቅት መስጂዶች ክፍት መሆናቸው እንደሚያስደስታቸው አሜሪካውያን ሙስሊሞች ተናግረዋል። የኮሮና ቫይረስ ስርጭት እየቀነሰ ባለበት በዚህ ወቅት እንዳለፈው ዓመት በየቤታቸው ሳይሆን በጥንቃቄና በተመጠነ ቁጥርም ቢሆን በየመስጅዱ መገኘታቸው መባረክ መሆኑን የቨርጂኒያ ነዋሪው ኢትዮጵያዊ አሜሪካዊ አሚር ሙሐመድ ለቪኦኤ ገልጸዋል። ሙስሊሞች ወደ መስጅድ ሲሄዱ የሰውነት ሙቀት ፍተሻ እንደሚያደርጉ፣ አፍና አፍንጫቸውን እንደሚሸፍኑ፣ ቁጥራቸውም ከመስጅዶቹ የማስተናገድ አቅም በግማሽ እየቀነሰ መሆኑን አሚር ጠቁመዋል። ክትባቱ እየተስፋፋ ባለበት ሁኔታ መስጅዶች መከፈታቸው እንዲተያዩና እንዲገናኙ አብረው እንዲጸልዩም ያስቻላቸው መሆኑን ተናግረዋል። ዩናይትድ ስቴትስ ውስጥ ሙስሊሙ ማህበረሰብ ከአጠቃላዩ ሕዝብ አንድ ከመቶ እንደሚሆን የሀገሪቱ አሃዛዊ መረጃዎች ያሳያሉ። ፍልስጤማውያን ታጣቂዎች ባለፈው ሌሊት ከሰላሳ በላይ ሮኬቶችን ወደ እስራኤል ይዞታዎች መተኮሳቸውንና የእስራኤል ጦርም በሐማስ በሚተዳደሩ አካባቢዎች ላይ የአጸፋ ድብደባ ማድረሱን አሶሺየትድ ፕሬስ ዘግቧል። በመቶዎች የሚቆጠሩ ፍልስጤማውያን ምስራቅ ኢየሩሳሌም ውስጥ ትናንት ቀኑን ከእስራኤል ፖሊስ ጋር ተጋጭተው እንደነበርና በአራት የፖሊስ ባልደረቦችና በስድስት ሲቪሎች ላይ ጉዳት መድረሱ ታውቋል። ሁከቱን ያወገዙት የአካባቢው የመንግሥታቱ ድርጅት ልዑክ ዶክተር ዊንስላንድ ሁኔታውን ለማረጋጋት ድርጅቱ ከሁሉም ወገኖች ጋር እየሰራ መሆኑን ገልጸዋል። ለዜና የተያዘው ጊዜ ተጠናቀቀ። አሁን መለስካቸው አማሃ በፓርቲዎች የጋራ ምክር ቤት የትናንት መግለጫ ላይ ወደ አጠናቀረው ዘገባ ልውሰዳችሁ። ምክር ቤቱ የሕዝብን ደህንነት፣ ሰላምና የሀገርን ለዋላዊነት ማስከበር የመንግሥት ተቀዳሚ ኃላፊነት ተጠያቂነትና ግዴታውም ነው በሚል ርዕስ ያሰራጨው የጽሑፍ መግለጫ የኢትዮጵያ ሕዝብ በዚህ ወቅት የራሱ የሆነን ክቡልነት ያለው መንግሥት ለመቋቋም በታላቅ ትዕግሥት እየታገለ እንደሚገኝ ይገልጻል። ሀገሪቱ ከምንጊዜም በላይ ትልቅና ዘመን ተሻጋሪ ውሳኔ በምትሰጥበት ሰዓት ላይ ትገኛለች ይላል። በዚህ መሃል ግን የህዝቡ የደህንነት ሁኔታ አስጊና አስፈሪ ሁኔታ ላይ እንደወደቀ ይናገራል። በመሆኑም ለዚህ ችግር መፍትሄ ናቸው ያላቸውን ስምንት ነጥቦች ዘርዝረዋል። የምክር ቤቱ ሰብሳቢ ዶክተር ራሄል ባፌ መግለጫውን በንባብ አሰምተዋል። የኢትዮጵያ ብሔራዊ የመረጃና ደህንነት ተቋም ወቅቱን የጠበቀ የቅድመ ማስጠንቀቂያ የሁኔታ ትንተና ለሚመለከተው አካል የማድረስና ከችግሮች ቀድሞ የመገኘት ግዴታና ኃላፊነቱን መወጣት መቻል ይጠበቅበታል። የንጹሀን ዜጎች ሞትና የስቃይ ጩኸት አስቸኳይ ፍትህ ሊሰጠው ይገባል። መንግስት በየጫካውና በየሜዳ ላይ ፈስሶ በረሃብ በስቃይ ውስጥ ላለው ተፈናቃይ ዜጋ በፍጥነት የመድረስ የዕለት ተዕለት እርዳታ የማድረስና ተፈናቃዮችን መልሶ የማቋቋም ስራ ላይ ትኩረት ሰጥቶ በፍጥነት መንቀሳቀስ ይኖርበታል። ችግር የተከሰተባቸው ቦታዎች በገለልተኛ ወገን የጋራ ምክር ቤቱ በሚወከልበት አግባብ እንዲጣሩና በአጥፊዎች ላይ ህጋዊ እርምጃ እንዲወሰድ አበክረን እንጠይቃለን። ቱ ስድስተኛውን ሀገር አቀፍ ምርጫ በተመለከተ ምርጫውን ማካሄድ አማራጭ የሌለው ግዴታ እንደሆነ በመጠቆም መከናወን አለባቸው ያላቸውም ተግባራት አመልክቷል። እጅግ ስጋትን ያዘለ ነገር ግን መካሄድ ግድ የሆነበት ስድስተኛው አጠቃላይ ምርጫ ሰላማዊና ፍትሃዊ እንዲሆን መንግስት የፖለቲካ ምህዳሩን በማስፋት ብልጽግናን ጨምሮ ሁሉንም ተፎካካሪ ፓርቲዎች በእኩል የሚያሳትፍ ሜዳ መፍጠር አለበት። ምርጫው በፓርቲዎች መካከል ተወስኖ በመንግስት በደህንነት አካላትና በምርጫ ቦርድ የስራ አስፈጻሚዎች የሚሰጡ አገልግሎቶች ተአማኒና እኩል ተደራሽ መሆን ይኖርባቸዋል። የለውጡ እድል እንዳይመክን ጠቋሚ ምልክቶችን ተጠቅመን ቀድመን ማየት ከቻልንና እያንዳንዱ የፖለቲካ ፓርቲ በቅንነት ለህዝብ ጆሮ በመስጠት ከየራሳችን ሳጥንና ከየመንገዳችን ወጥተን የህዝባችንን ህይወትና የሀገራችንን ሉዓላዊነት በተመለከተ በአንድነት ቆመን በጋራ መፍትሄ ለማዳንና ለመዳን የሚቻለው በሰብአዊነት ክብር ላይ ተመስርተን በእኩልነት በህግ የበላይነትና በአካታችነት ስንሰራ ብቻ መሆኑ ሊሰመርበት ይገባል። መግለጫው በመጨረሻም ሁሉም የህብረተሰብ ክፍል ለሀገር አንድነትና ሰላም ዋጋ በመክፈል ጥላቻን፣ መከፋፈልን፣ ሕገወጥነትን፣ መጠፋፋትን ወይንም መገፋፋትን ማቆም አለበት ሲል ጥሪ አቅርበዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁ ለዘገባው። ክቡራትና ክቡራን አድማጮች ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ወደ ቆንጅት ልመልሳችሁ። የዓለም ዜናዎቹን አደመጥን። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ከአጭር ሞገድ መስመሮቻችን በተጨማሪ ዝግጅቶቻችንን በናይል ሳት ቪኦኤ 24 ላይ እንዲሁም በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንዲሁም በፌስቡክ ገጻችን አት ቪኦኤ አምሐሪክ ላይ በቀጥታ ልታገኙ ትችላላችሁ። አብራችሁን ቆዩ። ለምሽቱ ወደ ተሰናዱ ዘገባዎች ከመሻገራችን በፊት ወደ ኋላ ላይ የሚቀርብ አንድ ዝግጅት አስተዋውቄ ልለፍ። ውስጥ ያለ ምንም ይታወቅ ተፈቅዶ ነበር። ይሄ ፕሪቪሌጅ ግን የሰራ አልመሰለኝም። ያ ለዛ ይመስለኛል። አሁን ደግሞ ለሀገር ውስጥ ባለ ሀብቶች ይህን ቢፈቀድ ምናልባት የዋጋ ግሽበት ላይ ኢምፓክት ያመጣል የሚል ተስፋ በማድረግ ነው የኢትዮጵያ መንግስት የመሰረታዊ ቁሳቁስ ዋጋ ውድነትን ለመግታት እንዲያግዝ በሚል ከሰሞኑ ባስተላለፈው ውሳኔ ዙሪያ ማብራሪያ የሰጡን እንግዳችን ናቸው የኢኮኖሚና የንግድ ጉዳዮች ተንታኝ አቶ አብዱል መናን መሐመድ ይባላሉ። ወደ ኋላ ላይ እናቀርባቸዋለን። አብራችሁን ቆዩ። በአማራ ብሔር ተወላጆች ላይ በተለያየ ቦታ እየደረሰ ነው ያሉትን ግድያና ጥቃት የሚያወግዝ የተቃውሞ ሰልፍ ትናንት በጎንደር ዩኒቨርሲቲ ተማሪዎች ተካሂዷል። ይህ ሰልፍ ከትናንት በስቲያ በሺዎች የሚቆጠሩ የጎንደር ከተማ ነዋሪዎች ካካሄዱት የተቃውሞ ሰልፍ የቀጠለ ነበር። ትናንትና በጎንደር ከተማ የተቃውሞ ሰልፍ ያካሄዱት ነዋሪዎች በአማራ ደም የምትበለጽግ ሀገር እንድትኖረን አንፈልግም፣ አማራን መግደልና ማፈናቀል ይቁም የሚሉ መፈክሮችን ሲያሰሙ ተደምጠዋል። የኦሮሞንና የአማራን ሕዝብ ሊያጋጩ የሚችሉ መልእክቶችን በሰልፎች ላይ ይዞ መገኘት ተገቢ አለመሆኑን ጠቅሰውም አውግዘዋል። በቀደሙት ቀናት የንግድ ተቋማትን መዝጋት፣ እንቅስቃሴዎችን መገደብና ሁከት የቀላቀለ ተቃውሞ የታየበት የከተማው ገበያ አካባቢ ከትናንት ጀምሮ ተረጋግቷል። ማክሰኞ ዕለት በአማራ ክልል በተለያዩ ከተሞች የተጀመሩት ሰልፎች በእንጅባራ፣ በመራዊ፣ በአዴትና በሌሎች ከተሞች ትናንት ለሦስተኛ ቀን ተካሂደዋል። አስቴር ምስጋናው ትናንትና ዛሬ ያጠናቀረችውን ሰፋ ያለ ዘገባ እንደሚከተለው ታቀርበዋለች። ሰሞኑን ለኢትዮጵያ ሰላም እንዲመጣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተላለፈው አዋጅ መሰረት በጾምና በጸሎት ምህላ ላይ በሰነበተችው ጎንደር ከተማ ትናንትና ዛሬ ግድያ፣ ጥቃትና መፈናቀል እንዲቆም የሚጠይቁ የተቃውሞ ሰልፎች ተካሂደዋል። በተቃውሞ ሰልፎቹ የተሳተፈው የሦስተኛ ዓመት የዩኒቨርሲቲ ተማሪው ለተቃውሞ ሰልፉ አደባባይ የወጣበት ምክንያት ያስረዳል ጌታ ዋና ዓላማ እንግዲህ ምንም እንኳም ለተከታታይ ሶስት ዓመታት የአማራ ሞት ያሳዝነንም ደግሞ በተለይም ሰሞኑን ወለጋ እንዲሁም አጣዬ ሰሞኑን በተደረገው የአማራ ጨፋን ያስመልክቶ እሱን ለመቃወም የተወጣ ሰልፍ ነው። የተማሪዎች ሰልፉ ፍጹም ሰላማዊ እና የመንግስት አሰራርን እና እንደ መንግስት የሚያወግዝ ነበር። በተመሳሳይ በትናንትና ሁለት በሺዎቹ የሚቆጠሩ ሰዎች አደባባይ በወጡባት ጎንደር ከተማ በተካሄደው ሰልፍ ላይ በአማራ ሕዝብ ላይ ብሔርን መሰረት ያደረገ ጥቃት ይቁም፣ በአማራ ደም የምትበለጽ ሀገር እንዲኖረን አንፈልግም፣ እኛ አማራዎች ከሁሉም የኢትዮጵያ ብሄር ብሄረሰቦች ጋር ወዳጆችንን የሚያጣሉን ጽንፈኛ ፖለቲከኞች ናቸው የሚሉና ሌሎች መፈክሮች ተሰምተዋል። የአሜሪካ ድምጽ በስልክ ካነጋገራቸው የሰልፉ አስተባባሪዎች አንዱ ወጣት

ሌላው የሰልፉ አስተባባሪ ወጣት አስማረ ጸጋው በአማራ ህዝብ ላይ እየደረሰ ያለውን ግድያና ጥቃት መንግስት ማስቆም እየቻለ አላስቆመም። ዜጎቹን ከጥቃት የመከላከል ኃላፊነት የመንግስት ሆኖ እያለ በአንጻሩ በሀገሪቱ ገዢ ፓርቲ መዋቅር ውስጥ ያሉ ጽንፈኛ አመለካከት ባላቸው ሰዎች ምክንያት በሚሰሩ አሻጥሮች በአማራ ህዝብ ላይ ተደጋጋሚ ጥቃት እየደረሰ ነው። ሰዎች እየተገደሉና ከመኖሪያ ቀያቸው እየተፈናቀሉ ነው ብሏል። የጎንደር ህዝብ ሰልፈኛ ጥያቄ ዋናነት መንግስት አማራን ደህንነት ሊጠብቅ አልቻለም። ህዝባችን ላይ እየደረሰ ያለው መከራ በሙሉ መፈናቀል በቅርቡ በከሚሴ ባጣዬ፣ በአካባቢው ላይ የተፈጸሙት በአማራው ላይ ዘር መሰረት አድርጎ ያነጣጠሩ ጥቃቶችን አውግዞ ነው ሰልፉ የወጣው። መረጋገጫዎችን እስከምናገኝ በተለያየ መንገድ እንቀጥላለን፣ የሚል አቋም የተራመደበት ማለት ነው። ወጣቶቹ ጥቃቱን መከላከል አለመቻሉና ብዙ ቁጥር ያላቸው ሰዎች ሲሞቱና ከተሞች ሙሉ ለሙሉ ሲወድሙ ዝም ብሎ መታየቱ የተለያየ ጥርጣሬ ውስጥ እንድንገባ ያደርገናል በማለት ጠርጥረነዋል ያሉትን ፓርቲ በስም ጠርተው ይናገራሉ። በተጨማሪም ሰሞኑን ግድያና ጥቃት እንዲቆም የሚጠይቁ በአማራ ክልል በተለያዩ ከተሞች ከተካሄዱ ሰልፎች መካከል በአንደኛው ከተማ ላይ በታየና ና በማህበራዊ ሚዲያ ላይ በተሰራጨው አንድ መፈክር ላይ የተንጸባረቀው መልእክት አግባብነት የሌለው ነው ሲሉ አውግዘዋል። መልእክቱና ወንጀላው የአማራን ሕዝብ የማይወክል የጥቂት የፖለቲካ ኃይሎች ሀሳብ ነው ብለውታል። ከአስተባባሪዎቹ አንዱ ስለዚህ ጉዳይ ተከታዩም ብሏል። አጀንዳ ያላቸው አካላት እንደዚህ አይነት አጋጣሚዎች ውስጥ ሊመጡ ይችላሉ። ወደፊትም በትግሉ ውስጥ ሌላ ትርጓሜ እንዲኖር የአማራ ሕዝብ ጥያቄ የጅምላ ጥያቄ አይደለም። ለዛ ነው ሕዝብ ይጥፋልኝ፣ ሕዝብ ይፈናቀልልኝ ይህ ሕዝብ እዚህ ሀገር ካልጠፋል ብሎ የተነሳ ትግል አይደለም ብዬ ነው ማስበው። የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነ ከቀናት በፊት በሰጠው መግለጫ አማራን ለማዳከም አሰፍስፈው የተነሱ ኃይሎች በተቃውሞ ሰልፉ ሰርገው በመግባት ብጥብጥ እንዲፈጠር ስለሚያደርግ ጥንቃቄ ማድረግ ይገባል ሲሉ አሳስበዋል። ሰልፉን በደንብ ጥንቃቄ መደረግ ያለበት እነዚህ የጠላት ኃይሎች ሰልፉን ይፈልጉታል። ምናልባትም ከተሳካላቸው ሰልፉ ውስጥ ገብተው መሀል አገር ላይ ብጥብጥ ፈጽመው ይህንን ሰልፍ ለማረጋጋት ልዩ ኃይል ሲባል ይህንን ለማረጋጋት የጸጥታ መዋቅር ሲባል የአመራር ትኩረት ወደዚህ መምጣት አለበት ሲባል ዳር ላይ ያልጨረስነው ነው የቤት ስራ ሁሉ ለማበላሸት እንቅስቃሴ ማድረጋቸው የማይቀር ነው። ጦርነቱን አማራ ክልል መሀል ላይ ማድረግ አለብን፣ እርስ በርሳቸው ማጋጨት አለብን የሚል የጠላት ፍላጎት፣ ለዚህ ሰለባ እንዳንሆን መጠንቀቅ አለብን። አንዳንዶቹ የፖለቲካ የፖለቲካ ኃይሎችም ደግሞ ይህንን ሰልፍ የፖለቲካ መነገጃ ለማድረግ ወይም በዚህ ሰበብ አልፎ ፖለቲካቸውን ማሳለጥ የሚፈልጉ ኃይሎችም እንዳሉ መዘንጋት የለበትም። ወይም በባህርዳር ከተማ በተፈጠረው ሁከት የጠፋውን የሰው ሕይወትና የንብረት ውድመት በዝርዝር ለማወቅ ወደሚመለከተው አካል መረጃ ለማግኘት ያደረኩት ሙከራ ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አስቴርን ለዘገባዋ እናመሰግናለን። በባህር ዳር ከተማና በሌሎች አካባቢዎች የተደረጉትን የተቃውሞ እንቅስቃሴዎች በተመለከተ በመጪው ሰኞ ምሽት ሰፋ ያለ ዘገባ እናሰማችኋለን። አሁን ወደ ተከታዩ ዘገባ እንሻገር። አብራችሁን ቆዩ። በአማራ ክልል ሰሜን ሸዋ ዞን የሆነውና እየሆነ ያለው ምንድን ነው በሚል አንድ ዘገባ አስደምጠናችሁ ነበር። በዘገባውም በክልሉ ሰሜን ሸዋ እና የኦሮሞ ብሔረሰብ ዞን መካከል ስለተፈጠረው ሁኔታ የሚመለከታቸውን ኃላፊዎችና ነዋሪዎችን አነጋግረን ለተጨማሪ መረጃ ክፍል ሁለቱን በይደር አቆይተን እንደነበረ ይታወሳል። የተለያዩ ሰዎች አስተያየት የሰጡበትና ዝርዝር ሁኔታውን የሚመለከተውን የዘገባውን ሁለተኛ ክፍል ቀጥሎ እናቀርባለን። የፕሮግራሙ አዘጋጅና አቅራቢ ጽዮን ግርማ ነች። በአማራ ክልል የሰሜን ሸዋና የኦሮሞ ብሔረሰብ ዞንን ከጎበኙ በኋላ ለአጃንስ ፍራንስ ፕሬስ መረጃ የሰጡት የህዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ኃይሌ ሁለት መቶ ሰዎች መሞታቸውን ተናግረዋል። የሞቱት ሰዎች ወደ ሁለት መቶ ቢጠጉም የተሳሳተ ቁጥር ላለመናገር ከመቶ በላይ ብንለው የተሻለ ነው ብለዋል። የማቾቹን ቁጥር በተመለከተ ማብራሪያ ሲሰጡ በአካባቢው የምን ያህል ሰዎች ህይወት እንዳለፈ ከክልልና ከፌዴራል መንግስት እስካሁን በይፋ የተገለጸ የቁጥር መረጃ የለም። ዶክተር እንዳለ ከሰሜን ሸዋ ዞን ከ250 ሺህ ሰዎች በላይ፣ ከኦሮሞ ብሔረሰብ ልዩ ዞን ደግሞ 75 ሺህ ሰዎች ተፈናቅለዋል ብለዋል። በዚህ በተመሳሳይ አካባቢ መጋቢት ወር 300 ሰዎች መገደላቸውንና 50 ሺህ ሰዎች ደግሞ መፈናቀላቸውን የዜና ተቋሙ የላከልን ዘገባ ያሳያል። በአካባቢው ላይ የደም መፋሰሱን የሚያመጣው አካል በግልጽ አይታወቅም ያለው ዘገባ የአማራ ክልል ባለስልጣናት በዚህ ቦታ ላይ ጥቃት የሚያደርሰው የኦነግ ታጣቂዎች እንደሆኑ ይናገራሉ። ታጣቂዎቹ ደግሞ ይህን ያስተባብላሉ ብሏል። ባለፈው ሳምንት እሁድ ሚያዚያ አስር ሁለት ሺ አስራ ሶስት አመተ ምህረት ያነጋገር ናቸው። በአማራ ክልል የኦሮሞ ብሔረሰብ ዞን አስተዳዳሪ አቶ አህመድ ሀሰን በዚህ ግጭት ውስጥ ኦነግ ሸኔ የለበትም ሲሉ ለአሜሪካ ድምጽ ገልጸው ነበር። አቶ አህመድ ግጭቱ በኦሮሞ ብሔረሰብ ዞን አርሶ አደሮች እና በአማራ ክልል ልዩ ኃይል መካከል እንደሆነ የሚገልጽ ቃለ ምልልስም ሰጥተው ነበር። የእርሳቸውን ቃለ ምልልስ የተወሰነ ክፍል አስደምጠን በሰሜን ሸዋ ዞን በኩል መረጃ ስናገኝ እንደምንመለስ ገልጸን ክፍል ሁለቱን በይደር አቆይተን ነበር የአማራ ክልል ጥቃቱ በኦነግ ሸኔ ነው አለን። የኦሮሞ ብሔረሰብ አስተዳደር ደግሞ አርሶ አደሩ ራሱን ለመከላከል ያደረገው ነው ሲል ምላሽ ሰጠ። በዛሬው ዘገባችን በዚህ አካባቢ ጥቃቱን የሚያደርሰው ማን ነው የሚለውን ጥያቄ ይዘን ወደ ሰሜን ሸዋ ዞን ተመልሰናል። ከዚያ በፊት አቶ አህመድ ባለፈው ሳምንት ከተናገሩት የተወሰነውን ክፍል እናስደምጣችሁ። እንደሚባለው ሳይሆን የችግር መነሻ የሆነው አጣይ አካባቢ ላይ ያለ አካል ነው ችግር መነሻ የሆነው ወደ ጋር አልመልስሽ ና የታጠቀ የተባለው እንግዲህ እስካሁን ድረስ እየሞተ እየቀበርን ያለ ነው፣ እየቆሰለ በቻልነው አቅም ሚዲያው በሰራው ስራ ተገቢውን ሕክምና ባያገኙ እዚህም አካባቢ ላይ በጤና ጣቢያም ቢሆን ሕክምና ላይ ያለው እንዲሁም ቤቱ ተቃጥሎ ተፈናቅሎ ያለው አካል አርሶ አደር ነው። ስለዚህ አርሶ አደር ነው ማለት ነው። እየታጠቀ የተደራጀ ምናምን የሚባለው ይሄን አካል ነው። እኛ መቼም እዚህ ጦርነት ላይ ይሄ የተደራጀ የሚባለው አርግም ጦርነት ውስጥ ከገባ አንድም መመታት አለበት መሞት አለበት ኦር መቁሰል አለበት። በዚህ ልክ እኛ እስከ አሁን ድረስ በሞትም በመቁሰልም በመፈናቀልና በቤት ቃጠሎም እየተቃጠለ ያለው አርሶ አደራችን የሚታወቅ ነዋሪያችን ነው። ስለዚህ የተደራጀ የሚባለው የታጠቀ የሚባል አካል የለም ማለት ነው። አርሶ አደር ነው እየተጋጭ ያለው ወይዘሮ ሰአዳ ኢብራሂም የሰሜን ሸዋ ዞን የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ናቸው። ጥቃቱ በሰለጠኑ በተደራጁ እና በሚገባ በታጠቁ ከአካባቢው ነዋሪዎች ውጪ በሆኑ ታጣቂዎች የተፈጸመ ነው ብለዋል። አቶ አህመድ ሀሰን የሰጠው መረጃ እውነት ከአንድ አመራር ከአንድ ሰብአዊ ዜጋ የሚጠበቅ አይደለም። አካባቢውን የወረረው ማለት ነው። መጀመሪያም ያ የአማራዎቹ ምንም አይነት ትንኮሳ አላደረጉም። ትላስ ወራሪዎቹም እነሱ ናቸው። የአካባቢው አርሶ አደር አይደለም የወረረው። የአካባቢው አርሶ አደርማ የእኛን ሰው እየደበቀ ሲያድን ነበር። የአካባቢው አርሶ አደር ማለት ነው። ሽርጥ ለብሶ የኦነግ ሽኒ ታጣቂዎች አካባቢው ላይ አርሶ አደሩ ጋር ገብቶ ሽርጥ ለብሰው ከአምስት ሺህ በላይ ተቀላቅሎ በከባድ መሳሪያ ስናይፐር፣ ድሽቃ፣ መትረጌት ታጥቀው የኦራል መኪና ጭምራላቸው በጣም የተደራጀ የሰለጠነ ሀይል ነው አጣየንና አካባቢዋን ሸዋሮ ቢት በጤ ላይ አንጾኪያ፣ ገምዛ እስከ ፌጮ ድረስ ያለውን የወረረው ማለት ነው እና የአካባቢው ማህበረሰብ፣ የአካባቢው ኦሮሞ ብሔረሰብ ማለት ነው ሰዎች እያዳኑ ነበር። ሰዎች ማለት ነው ቤት እየዘጋ በጣም ብዙ ሰው ከሞት የታደገ አለ። የኦሮሞ ብሔረሰብ እዛው አካባቢ አለ ማለት ነው ማሪ። ስለዚህ ግጭቱን ወረራውን የፈጸመው ከሌላ ቦታ የመጣ አካል ነው እንጂ የዛው አካባቢ ማህበረሰብ አደለም። ኦነግ ሸኔ ነው። በጣም የተደራጀ ነው። በጣም የሰለጠነ ነው። በጣም ብዙ ጉዳትም አድርሷል። እኔ አሁን ይሄንን እንትኑም በፒክቸር መቼም በሶሻል ሚዲያ ላይ ብዙ ታያለሽ ብዬ አስባለሁ። አስፈላጊ ከሆነ ፒክቸርን መላክ እንችላለን። አጣዬ ከተማ ሙሉ ለሙሉ አውድመውታል። የአጣዬ ከተማ ቤቶች በሙሉ ስለተቃጠሉ ንብረቶች ስላቃጠሉ በሚገርም ሁኔታ ሰው ተፈናቅሎ ሌላ ቦታ ነው ያለው። መሀል ሜዳ ደብረ ብርሃን በጣም ተጨናንቋል። ከተማው ማለት ነው። በተፈናቀኝ ምንም ሰው አታገኝም። መሆን አጣዬ ከተማ ላይ ሙሉ ለሙሉ አውድ መውት አላጣየን ማለት ነው። እና ወራሪው ሀይል የአካባቢ ማህበረሰብ አደለም። ነው ዋናው ጭብጡ ወይዘሮ ሳዕዳ የአሁኑ ሕጻናትን ሴቶችንና አዛውንቶችን በአሰቃቂ ሁኔታ ከመግደል ጀምሮ እጅግ የከፋ በመሆኑ የተለየ ሆነ እንጂ ጥቃቱ ሲደርስ ለአምስተኛ ጊዜ ነው ይላሉ። በጣም ብዙ የሰው ሕይወት ያልፋል። በጣም ብዙ ንብረት ይሰረቃል። ለአምስተኛ ጊዜ የተፈጸመ ጥቃት ነው። በአምስተኛ ጊዜ አቃጥለውት ሄዱ። ሙሉ ለሙሉ አጣየን ማለት ነው። ከዛ ውጭ ለአምስተኛ ጊዜ ሲፈጸም በሽምግልና አሁንም ቢሆን ማለት ነው አካባቢው ማህበረሰብ ጋር የአካባቢው ማህበረሰብ ይወያያል። የአማራ ብሄር ማህበረሰብ በየትኛውም ቦታ ያለው መጥተው ወረሩት እንጂ ትንኮሳም አልጀመረም አልወረረምም። የተወረረው ደግሞ በሰለጠነ ሀይል ነው እና የሞተውም የኛ ነው። የወደመውም ንብረት የአማራ ብሄረሰብ ነው። የእነሱ ክልል ህዝብ ነው የሞተው። መሳሪያ የሌለው ሰው ነው መጥተው የወረሩት። እንግዲህ ይሄ መሳሪያ የሌለው አገኘን ብሎ ቤቱ የተቀመጠ ሰው እንዴት ነው ሰው ሊገርም የሚችለው? በምን ውስጥ እነሱ ናቸው ስናይፐር ድስቃ መትረጌስ ይዘው የመጡት ማለት ነው። ስለዚህ ኦሮሞ ብሔረሰብ ዞን በእኔ እምነት ጉዳት አልደረሰበትም። እንደኛ የእኛ ከተማ ወድሟል፣ በጣም ብዙ ሰው ሞቷል። ፍጹም ሰብአዊነት የሌለው ማለት ነው እና አቶ አህመድ የሰጠሽን ግን ትክክል አይደለም መረጃው አቶ አህመድ በበኩላቸው ውድመቱ በሁለቱም ወገን መሆኑ ገልጸው የግጭቱ አነሳሽ ከሰሜን ሸዋ ዞን በኩል መሆኑን በመናገር ከአርሶ አደር ውጭ የተለየ የጠቃ በጥቃቱ የተሳተፈ እንደሌለ ገልጸው ይከራከራሉ የሁለቱም ቤቶች ተቃጥሯል ከዚህም በላይ በጣም ሌሎች ጥፋቶችም ቀፍተዋል መሰረተ ልባት ወድሟል ስለዚህ እዛ አካባቢ ላይ ግን ይሄ የተፈጠረው መነሻ የሆነው እዛ ሰላማዊ የሆኑ ነዋሪዎች ላይ ልዩ ኃይል በወሰደው እርምጃ ነው። ባልተገባ መንገድ ነው የተጀመረው። ነው ትክክል ባልሆነ መንገድ የተጀመረ ግጭት ነው። በዚህ ተገፋፍቶ የተፈጠረ ችግር ነው። ነው በአሁኑ ያገረሸው መንገድ ይሄ ነው። ነው እያነሳለሁ። ከዛ በፊት ቤት አንድ ቤት ተቃጥሎ ነበረ ለዚህ መገርሸት። በነገራችን ላይ በጣም በርካታ ለግጭት የሚያነሳሱ ድርጊቶች ይፈጸሙ ነበር በሰሜን ሸዋ በኩል ማለት ነው። በጣም በሚገርም ሁኔታ መንገድ ላይ የኦሮሞ ብሔረሰብ አስተዳደር መታወቂያ ከ የሚታሰር የሚደበደብ የሸቀጦች ህጋ የሆኑ ሸቀጦች የሚራገፉበት እና ለነዋሪዎች የሚከፋፈልበት እና ከዚህ ጋራ የተያዙ ሆስፒታል ላይ ታማሚ የነበሩ ግጭቱ ስትፈጠርም ጊዜን ጉዳይ ምንም ነገር የማያውቁ ዜጎች ጭምር የተጨፈጨፉበት ቁስለኛ ከአምቡላንስ ወርዶ የተጨፈጨፈበት በዚህ ደረጃ የህዝቦችን የሚያጋጩ ሁኔታዎችን የመፍጠር ሁኔታዎች ነበሩ። ችግር እንዲፈጠር መንስኤ የመሆን ፍላጎቶች ነበሩ። ሰው ወርታች ለገበያ ሲሄድ ይደበደባል። ምን ቀረዝ ተብሎ ይደበደብ ነበር። ጸጉረ ለውጥ ሆኖ እዛ ዜሮ አንድ ቀበሌ ነው የሚኖሩ ግን ጸጉረ ለውጥ ነው ተብሎ ይደበደባል። ሰው ገፊ ምክንያቶች ነበሩ። እነዚህ ገፊ ምክንያቶች ችግር እንዳያስከትሉ ተደጋጋሚ ውይይቶች ተደርገዋል። ንግግሮች ተደርገዋል። ለበላይ አካልም ይህን ጉዳይ እንዲታረቅ ለደጋፊ ቡድንም እዚህ በአመራርነት ደረጃ ከክልል ከመጡ የድጋፍ ቡድኑን ጋር በተመሳሳይ ንግግሮችን አድርገናል። ከእጃችን የማይወጣበት ሁኔታ መፍጠር መቻል አለብን የሚል ተደጋጋሚ ነገሮችን አንስተናል፣ ጉዳዮችን አንስተናል። ከዚህ ጋራ ተያይዞ መጨረሻ ላይ ለዚህ በዚህ ምክንያት ላይ አይሆንም። በየትናት የተቃጠለችው ያው በሰወር መለሰው ግጭት ውስጥ ሊያስገባ የሚችል ነገር ማለት ነው። ቤት ተቃጠለ። የዛን ቀን አዳሩን መከላከያ ሰራዊት አጥሮን ነው ያደረው። ጠዋት ግጭት እንዳይፈጠር ማድረግ ችሏል፣ እዛው ስለነበረ ማለት ነው። ያንኛው ችግር ሳይትቀር ፍቅር ካረጎሪ በኩል በርማሻቶ የሚባል የአርትማ ፖሊሲ ቀበሌ ላይ ተኩስ ተከፈተ። መከላከያ ያንን ለማረጋጃት በወጣበት ጊዜ ልዩ ኃይል እዛ ጋር ያሉትን ኦሮሞዎች የመጨፍጨፍ ስቆ ሰራ። መከላከያ ይህንን ሰምቶ ይሄ ጥሬ የተቀርቦለት ይህንን ወደ እነሱ ሲመለስ ይህ መኪና አደጋ ደረሰ። በዚህ ምክንያት ነገርየው እንዲወሳሰብ ሆነ እንጂ መንገድ ተዘግቶ ምን የምለው ነገር እስካሁን ድረስ የደረሰኝ መረጃ የለም። በዚህ ልክ ነው ችግሩ የተፈጠረው ማለት ነው። ወይዘሮ ሰአዳ ደጋግመው የሚያነሱት ጥቃቱ የተፈጸመው በተደራጀ ኃይል ነው የሚለውን ነው። የኦሮሞ ብሔረሰብ የአካባቢው አርሶ አደር ከዚህ ቀደምም ቢሆን የሰሜን ሸዋ ዞን ነዋሪዎች በየቤቱ በመደበቅ ከታጣቂዎች በማስጣሉ ሽልማት ሳይቀር የተሰጣቸው ነዋሪዎች አሉ ብለዋል። ስለዚህ ነገሮችን በማለባበስ ታጣቂዎቹን ደብቆ በአርሶ አደሮቹ ላይ ማላከክ ተገቢ አይደለም፣ ችግሩንም የበለጠ ያባብሰዋል የሚል ምላሽ ሰጥተዋል። በሌላ በኩል የመከላከያ ሰራዊት የግንባታ ስራዎች ዋና አስተባባሪ ሌተና ጀነራል ባጫ ደበሌ ለሀገር ውስጥ መገናኛ ብዙኃን ትላንት በሰጡት መግለጫ እንዲህ ያሉ ግጭቶች ቀስቃሽ አላቸው ሲሉ የቀደመውን ስርዓት በስም ጠርተው ይኮንናሉ። አሁን በሰሜን ሸዋ የታየውም በአንድ አካባቢ የሚኖሩ ማህበረሰቦችን ማጋጨት እንደሆነም በንግግራቸው መካከል ይጠቅሳሉ። አሁን በሰሜን ሸዋ ያየ ነው እዛ አካባቢ ያለውን የኦሮሞ ብሔረሰብ ማህበረሰብ እና የአማራው ማህበረሰብ ለማጋጨት ይሄንን የሚፈጥሩ ሰዎች አሉ። እዛ አካባቢ እነዚህ ከፖለቲካ ፓርቲ ውስጥ ሊሆኑ ይችላሉ፣ ከሌላም ሊሆኑ ይችላሉ። ወደፊት አጥንተን በግልጽ እናመጣለን። የሚፈለገው ነገር ኦሮሞና አማራ ማጣላት፣ ሁለቱን ህዝብ ማጋጨት አይሳካል። ምክንያቱም ህዝቡ እውነት ውስጥ ነው የሚኖረው እውነት ውስጥ ነው የሚኖረውና ተጋጭቶ እርስ በርስ አይፋጅም። ተደባልቀዋል። ማንም ይሄን ሊያደርጋ አይችልም። በዚህ መንገድ ግጭት ፈጥሮ የህዝቡን ህይወት ማጥፋትና እኛም ለታሪካዊ ጠላቶች ያዘጋጀናቸውን ወታደሮች በእንደዚህ አይነት ጉዳይ ገብቶ መስዋዕትነት ሊያስከፍሉን እንደሆነ እንጂ ሁለቱ ህዝብ አይነጣጠልም። ይሄ አበደን ነው፣ አይሆንም። የሚታሰብ ነገር አይደለም። ግን ደግሞ ትግሉና የሚያስከፍለን ዋጋ በጣም ትልቅ ነው። ሰሜን ሸዋ አሁን የተደረገው አጣዬ የተደረገው ነገር በጣም ጥሩ ምልክት ነው። በሌላ በኩል ጥቃቱ የደረሰባቸውና የተፈናቀሉት ነዋሪዎች የሚናገሩት የመከላከያ ሰራዊትም ሆነ ዜጎችን ከጥቃት መከላከል የሚገባው የመንግስት የጸጥታ ኃይል ከጥቃቱ በፊት መከላከል ስለማያደርግ፣ እንዲሁም ጥቃቱ በሚደርስ ጊዜ በፍጥነት ስለማይደርስ ጉዳቱ የከፋ እንዲሆን አድርጎታል ሲሉ ይወቅሳሉ። የመከላከያ ሰራዊቱን በማዳላትም የሚወነጅሉ አሉ። ጄኔራል ባጫ ሰራዊቱ የሁሉም ኢትዮጵያዊ ሰራዊት ነው በማለት ይናገራሉ። ማንኛውም የጸጥታ ኃይል ከማንኛውም የፖለቲካ ፓርቲ ጥገኝነት ነጻ ሆኖ በውድድር ስልጣን ላይ የሚወጣውን ፓርቲ የሚያገለግል ወይም ደግሞ አገሪቷን ዳር ድንበርና ሉዓላዊነት የሚያስከብር ብቻ ነው። የማንም ፖለቲካ ፓርቲ ጥገኝ አይደለም። የትም ክልልሁን፣ የትም ለኢትዮጵያ ነው የሚያገለግለው፣ ለአገር ነው የሚያገለግለው ስለዚህ ጥፋት ካለ በጥፋቱ የሚቀጣ ሰው ይኖራል። እኛ የምንፈልገው ኢትዮጵያችንን ማኖር ብቻ ነው። ሌላ ማንም ምስጋና ይስጠን። ነገር ግን ወንጀሉን ቢቀንሱልን፣ ስራ ቢቀንሱልን ጥሩ ነው። እኛ ብፁዋን አይደለንም። ሰዎች ነን፣ ከሰው የተፈጠርን ነን። ስህተቶች ይፈጠራሉ። ስንሳሳት ደግሞ በህዝባችን እንታረማለን። ሲሆን በራሳችን ቀድመን እናረማለን፣ አለበለዚያ በህዝባችን እንታረማለን። እርምትንም እንቀበላለን። ከዚህ ባለፈ ግን መከላከያን በመከፋፈል ሀገር ለማፍረስ የሚደረግ የስም ማጥፋትን ዝም ብሎ መመልከት ተገቢ ባለመሆኑ ጉዳዩን በቁም ነገር እንደሚመለከቱት ተናግረዋል። የኦሮሞ ብሔረሰብ አስተዳዳሪው አቶ አህመድ የአማራ ክልል ልዩ ኃይልን በስም ጠርተው ለግጭቱ መባባስ እንደ ምክንያት ጠቅሰውት ነበር። የአማራ ክልል የሰሜን ሸዋ ዞን ቃል አቀባይዋ ወይዘሮ ሳዕዳ ልዩ ኃይሉ ለሁለቱም ዞኖች በእኩል የሚያገለግል ነው ይላሉ። አሁን የአማራ ልዩ ሀይል ራሱ አልነበረም እዛ ቦታ ላይ። አሁን የአማራ ልዩ ሀይል ወሮን ምናምን እያሉ እንደረጃ በሮማ ደረጃ የሚነሳ ነገር አለ፣ ግን የአማራ ልዩ ሀይል አልነበረም። አጣዬን ሲወሩ ማለት ነው። በቦታው ላይ ኖርማሊ የአማራ ልዩ ሀይል ለኦሮሚያ ዞንም ነው የሚሰራው። የኦሮሚያ ዞን የልዩ ዞኗ ተወላጆችም አሉ እዛ ውስጥ ማለት ነው። ተናጋሪ ብቻ አለም የአማራ ልዩ ሀይል ሲባል ማለት ነው። ኦሮምኛ ተናጋሪም አለን ማለት አማራ ክልል ይታወቃል። ክልሉ ለሁሉም ወገን ነበር ሲሰራ የነበረው ልዩ ሀይሉ ማለት ነው። እንደውም ልዩ ሀይሉን ጭምር ሁለቱንም ለመጠበቅ ሲገባ እንግዲህ እገታም ጭምር የተደረገበት ሁኔታ ነው ያለው ኬሚሴ አካባቢ። እኔ እሱ ያለፈ እንትን ስለሆነ የተደራጀ እየሰለጠነ ያለ ሀይል አሁንም አሁንም አለ። አሁንም በሚገርም ሁኔታ አሁን አን ማለት ነው ኮማንድ ፖስት ተረክቦታል መከላከያ፣ ግን አሁን ዛሬም እየሰለጠነ ያለ ሀይል አለ። ሀይላቸውን እያጠናከሩ ነው ያሉት። በዛ አካባቢ የገባ ወታደር አለ። የኦነግ ሸኔ ወታደሮች ማለት ነው። በሚገርም ሁኔታ ማለት ነው የመከላከያ ዩኒፎርምም ለብሰው ይመጣሉ። ሆን ብለው መከላከያ ማለት ህዝቡ እንግዲህ ያው በመከላከያ እምነት ስላለው መከላከያ ናቸው ብሎ እንትን ነው የሚለው መጣልን ይረዳናል የሚለው ግን እነሱ አልባሳት እራሱ የተለያየ አልባሳት ነው ያላቸው። የኦሮሚያ ልዩ ሀይል አልባሳት ይለብሳሉ፣ የመከላከያን አልባሳት ይለብሳሉ። ፕላስ ደግሞ የአካባቢው ማህበረሰብ የሚለብሰው ኖርማል ልብስ አይደለ፣ እሱን ይለብሳሉ። እራሳቸውን በጣም ቀይረው ነው እንትን የሚሉት ማለት ነው። መሳሪያቸው በጣም እንግዲህ በእንትን ደረጃ የሌለ መሳሪያ ነው። መሳሪያው ማለት በጣም ዘመናዊ በጣም የሰለጠኑ ናቸው ናቸው በጣም ቁጥራቸው ብዙ ነው። እያሰለጠነ ሌላ ጥፋት አሁንም ለመድገም ማለት ነው እየሰሩ ያሉ ሀይሎች አሉ። የፌዴራል መንግስት ይህንን ሀይል እንትን ማለት አለበት። አሁን የፌዴራል መንግስት ማለት ነው ዝምታ መርጧል። እኔ እንግዲህ ዝምታው ምን እንደሆነ ባይገባንም ዝም ተብሏል ብሏል። ይህን ያክል ሰው እያለቀ ይህን ያክል ከተማ እየወደመ እንግዲህ ዝምታ እኔ ምን እንደሆነ አልገባንም። ለእኛም ማለት ነው ኤኒዌይስ አሁን ላይ በአካባቢው ኮማንድ ፖስት ተቋቁሟል። ኮማንድ ፖስት ተቋቁሟል። መከላከያ ተረክቦታል አካባቢውን ከዚሁ ጉዳይ ጋር የተያያዘና የቀደመ ታሪኩን ሊያስረዱ የሚችሉ አንድ እንግዳ ጋብሰናል የስራ እድል ፈጠራ ኮሚሽን ኮሚሽነር የሆኑት አቶ ንጉሱ ጥላሁን ቀደም ሲል የአማራ ክልል መንግስት ቃል አቀባይ ነበሩ። ከዚያም በኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ነበሩ። ስለ አካባቢው ግጭት ያነጋገርናቸው ነዋሪዎች በሰሜን ሸዋ እና የኦሮሞ ብሔረሰብ አስተዳደር ዞኖች አካባቢ ግጭት በተፈጠረ ጊዜ እርሳቸው የሚመሩት ኮሚቴ ሁለት ጊዜ ወደ ቦታው ተንቀሳቅሶ ግምገማ ማድረጉንና በአካባቢው የተደራጀ የሰለጠነና የታጠቀ ሀይል መኖሩን ይፋ አድርጎ እንደነበር ጠቆሙን። እኛም በጉዳዩ ላይ ምላሽ እንዲሰጡን አቶ ንጉሱ ጥላሁንን ጠየቅናቸው። አመሰግናለሁ። በመጀመሪያ ደረጃ በዚህ ፋት ከተማ ነው የሚባለው። ይሄ ከተማ ሰሜን ሸዋና የኦሮሞ ብሔረሰብ አስተዳደር ዞኖች አካባቢ በተፈጠሩ ግጭቶች አጋጣሚ ሆነው ወደዛ አካባቢ ባለኝ ትስስር ሁለት ሶስት ጊዜ አካባቢው ችግር በሚያጋጥመው ጊዜ ተሰማርቻለሁ። በመጀመሪያ ደረጃ በተለይ በእነዚህ ሁለቱ ዞኖችን በተመለከተ ማለት ነው። መጋቢት ወር ላይ ሁለት ሺህ አስራ አንድ ዓመተ ምህረት ግጭት ተከስቶ ነበረ። ይህንን ግጭት ለማጣራት በቦታው ሄዶ ለመደገፍ በወቅቱ የጠቅላይ ሚኒስትር ጽሕፈት ቤት በነበርኩበት ጊዜ ክቡር ጠቅላይ ሚኒስትሩ አንድ ቡድን ተቋቁሞ ያንን ቡድን መሪቼ በዛ አካባቢ የሚመለከታቸውን አካላት አወያይተን በውይይቱ ሂደት ህብረተሰቡንም የማረጋጋት አመራሩንም የመደገፍ እና ለበላይ አመራር ለክልሉም አመራር ለፌዴራል መንግስትም እንደ ግብዓት የሚሆን መረጃም ጭምር ይዘን እንድንመለስና አቅጣጫም እንድናስቀምጥ አቅጣጫ ተቀምጦ፣ ወደ ስድስት ሰባት የቡድን አባላት ያሉበት አንድ ቡድን መርቼ ሄደን ነበረ። በዛ ወቅት የነበረው በተለይም ከሚሴ አካባቢ ነበረ ግጭቱ። በከሚሴ አካባቢ በነበረው ግጭት የደረሱ ጉዳቶች ነበር። የሰው ህይወት አልፎ ነበር። ሁኔታው በጣም የሚያሳዝን ነበረ። ህብረተሰቡ በማያውቀው ሁኔታ ነበረ ጉዳት ሲደርስበት የነበረው። ነገር ግን በወቅቱ አወዛጋቢ የነበረው ነገር ምንድን ነው? የግጭቱ መልክ ምን ይመስል ነበረ የሚለውን በውይይት ከሁለቱም ዞኖች አመራሮች ጋር ተገናኝተን ገምግመን ነበረ። ይህንን አጣየም ላይ ከሚሴም ላይ መከላከያ ሰራዊት መኮንኖችም ማለት ነው፣ የፌዴራል ፖሊስ፣ የብሔራዊ ደህንነትና መረጃ ሰዎች፣ እንደዚሁም ከጠቅላይ ሚኒስትር ጽህፈት ቤት በወቅቱ የጠቅላይ ሚኒስትሩ የደህንነት አማካሪ አቶ ተመስገን ጥሩነህም የቡድኑ አባል ነበሩ። እንደዚህ ባሉበት ተገኝተን የደረስንበት ድምዳሜ ምንድን ነው? በወቅቱ የተለያዩ መረጃዎች የሚወጡ ቢሆንም አጨቃጫቂ ቢሆንም የደረስንበት ድምዳሜና ለመንግሥትም ሪፖርት ያደረግነው ህዝቡም የተገለጸው በአካባቢው የታጠቀ የሰለጠነና የተሻለ መሳሪያ ትጥቅ ያለው ኃይል ይንቀሳቀስ የነበረ መሆኑን ገምግመን ይሄንን እንግዲህ ቅድም የጠቀስኳቸው አካላት ባሉበት አረጋግጠን ይሄን አይነት ዝምታም እይታም መረጃም እንደነበረ ቀጠናውን ይመሩ የነበሩ መከላከያ ሰራዊታችን መኮንኖችም በተገኙበት ማለት ነው። ይሄንን ገምግመን አጠናቀን ይሄንን ለተለያዩ ለሚመለከታቸው አካላትም ሪፖርት ሰጥተን በወቅቱም እኔው ራሴ ለህብረተሰቡ በሚዲያ ገልጫለሁ። ከዚህም በኋላ በመስከረም ሁለት ሺ አስራ ሁለት አመተ ምህረት በዚህ አካባቢ ግጭት እንደነበር ያስታወሱት አቶ ንጉሡ ነገር ግን በዚህ ወቅት ስምሪት እንዳልነበራቸው ይናገራሉ። ሆኖም በዘንድሮ ሁለት ሺ አስራ ሶስት አመተ ምህረት ህዳር መጀመሪያ አካባቢ በድጋሚ አንድ ኮሚቴ መርተው ወደ አካባቢው መንቀሳቀሳቸውን ይናገራሉ። ሶስተኛው በዚህ ሁኔታ ውስጥ ሆነን ግጭት ሳይፈጠር በዚህ በሁለት ሺህ አስራ ሶስት ዓመተ ምህረት ህዳር መጀመሪያ አካባቢ ብቻ ሳይሆን የሰሜን ሸዋ ሁለቱ ሰሜን ሸዋዎች የኦሮሚያ ሰሜን ሸዋና የአማራ ሰሜን ሸዋ ከዚህ ከሰላሌ ሸኖ በሞጆ እስከ ፈንታሌ ምንጃር እና ፈንታሌን የሚያዋስኑ በውሰት ወረዳዎችን የሚያዋስኑ አካባቢዎችን እንደዚሁም ሞጆ ላይ አገናኝተን ወረዳዎችና ዞኖችን አገናኝተን የሁለቱም ዞኖች በወቅቱ ህዳር እንደሚታወቀው ጥቅምት ሀያ አራት የህግ ማስከበር ስራው የተጀመረበት ነው። በሰሜኑ አቅጣጫ ከፍተኛ አለመረጋጋትም ስለነበረ እነዚህ ቀጠናዎች እንድናስተባብር እንድንመራ እና ከህብረተሰቡ ጋርም እንድንገናኝ አቅጣጫ ተቀምጦ ስለነበረ ኦሮሚያና ከአማራ ብሔራዊ ክልላዊ መንግስት አመራሮችም ከአጎራባች ዞኖች እና ወረዳዎች አመራሮችም በፌዴራል ደረጃ ከሚገኙ አንድ የኦሮሚያ አመራር ጋር እንደዚሁ አንድ ላይ ሆነን በጣም ወረዳዎችን እያገናኘን ጥሩጥሩ ስራዎች ተሰርተው ነበረ በህቃር ወር ማለት ነው። ምክንያቱም ሰሜኑ የነበረውን ችግር ወደ መሀል በመሳብና ህብረተሰብ ውስጥ ግርታ በማምጣት ችግሮች እንዳይፈጠሩ በሚል ነው። ህብረተሰብም እናወያይ ነበረ፣ አመራር እናወያይ ነበረ፣ የመንግስት ሰራተኞችን እናወያይ ነበረ። በዚህ ወቅት በከሚሼ ከተማ ያደረግነውን ውይይት የመራ ነው። እንደዚሁ እነዚህ የቡድን አባላት ባሉበት ነው። በዚህ ወቅት ስንገመግም የሁለቱም ዞኖች አመራሮች የሰሜን ሸዋም የኦሮሞ ብሔረሰብ አስተዳደር ዞን አስተዳደሮችም የጸጥታ መዋቅር አባላትም በተገኙበት ሶስት ቦታዎች ተጠቅሰው ስሞቹንም በአጋጣሚ በማስታወሻ ይዛቸዋለሁ። ጋንጋዋ፣ ፉርሲ፣ አውራ ጎዳና ካምፕ እና የዱላ ጨረቃ የተባሉ ቦታዎች ላይ የሆነ ሰኔ ስልጠና እየተካሄደ ነው። እየስለጠነ ያለ ኃይል አለ። ይሄ ኃይል አስጊ ስለሆነ ከሰሜኑ ኦፕሬሽን ጋር አገናኝቶ እርምጃ ሊወሰድ ይገባል። ይሄንን ለክልሉም ለፌዴራል አመራርም ሪፖርት ተደርጎ ድጋፍ እንሻለን የሚል ሐሳብ ተነስቶ ይሄንን በነገራችን ላይ ሰራተኛውን የከሚሴ ከተማ ውስጥ የመንግስት ሰራተኛን ስናወያይም በሰራተኛው መድረክም በአመራር መድረክም የተደፋለፈ ሁኔታ እንዳለ ሆነ ሸሬ ሀይል እየተንቀሳቀስ እንደሆነ ተነስቶ ይህንን ከአመራሩ ጋር ቁጭ ብለን ገምግመናል፣ ተነጋግረናል። ክልሉ ምን መደገፍ እንዳለበት ከክልሉ አመራር ጋር ተነጋግረን ለክልሉ በንግግር ብቻ ሳይሆን በጽሁፍ ሪፖርት አቅርበናል፣ ቦታዎቹን ጠቅሰን የአካባቢውን ሁኔታ ሕብረተሰቡ በሁለቱም አቅጣጫ ስጋት ውስጥ እንዳለ ይሄ አመራር ትኩረት አግኝቶ አስቸኳይ እርምጃ መውሰድ እንዳለበት በወቅቱ እኛም በሪፖርት አካተናል። በአጋጣሚ ከኔ ጋራ ከክልል ሶስት አመራሮች ነበሩ። እነዚህ አመራሮች ቢሮ ኃላፊዎች እና ምክትል ቢሮ ኃላፊዎች ናቸው። እነሱም ይህንኑ ክልል ላይም ሪፖርት ይዘው ሄደው ለአመራሩ አቅርበዋል። በሌሎች መድረኮቻችንም ይህንን ነገር ስናነሳው ነበረ። አጠቃላይ የነበረው እውነታ እንግዲህ በሁለቱም አመራሮች በኩል በሰሜን ሸዋም በኦሮሞ ብሄረሰብ አስተዳደር ዞን አመራሮች በኩል እጅግ የተቀራረበና ችግርን በጋራ እየገመገሙ የመምራት፣ የመከላከል፣ የመከታተል ስራ እንደሚሰሩ አሁን ያልናቸው ቦታዎች ላይ የኦነግ ሸኔ አካላት ስልጠና እየሰጡ ህብረተሰቡና አካባቢውን ለማሸበርም እንቅስቃሴ ውስጥ እንደሆኑ ግን ደግሞ የፌዴራልም የክልል መንግስታትም እገዛ ማድረግ እንደሚገባቸው ሁለት አንስተዋል። ይሄንን እኛም እዛውን በአቅጣጫ የሚቀመጠውን በአቅጣጫ ከህብረተሰብ አኳያ የሚሰራውን የጸጥታና የደህንነት አካላት ደግሞ የሚሰሩትን ስራ ሪፖርት ማድረግ ነው የሚገባን፣ ማሳወቅ ነው የሚገባን ይሄ ያሳወቅ መሆኑን ይሄ ደግሞ አሁን በህዳር ወር ሰሜኑ የህግ ማስከበር ስራ በተሰራበት ወቅት የነበረ መሆኑን መመስከር ማረጋገጥ እችላለሁ ማለት ነው። ሌሎች የተለያዩ አካላት የተለያዩ ትንታኔዎችን፣ ሀሳቦችን ሊሰጡ ይችላሉ። እኛ ግን የክልልም የፌዴራልም አመራሮች በተገኘንበት ይሄንን ግምገማ አስቀምጠን ይሄንን የተገመገመ ሁኔታ በየደረጃው በሪፖርት ያመላከትንና ያሳየን መሆኑን በዚህ አጋጣሚ ማረጋገጥ እወዳለሁ አንድም በሁለት ሺ አስራ አንድ ጠቅላይ ሚኒስትር ጽህፈት ቤት በነበርኩበት ጊዜ ሁለተኛ ደግሞ በሁለት ሺ አስራ ሶስት በዘንድሮ ዓመት ነው፣ ህዳር መጀመሪያ አካባቢ እንደዚሁ አመራር ስምሪት ሲሰጠው እኔ ተሰጠኝ ስምሪት በሰሜን ሸዋና የኦሮሞ ብሔረሰብ አስተዳደር አካባቢ ስለሆነ ይሄንን በተናጠል ሳይሆን በጋራ የሁለቱንም ዞኖች አመራሮች ይዤ የገመገምነው እና የደመደብ ነው ያጠቃለን ነው ማጠቃለያ መሆኑን ማረጋገጥ ይፈልጋሉ። ከዛ በኋላ በግምገማ ውጤት መሰረት ታጣቂዎቹ ይሰለጥኑባቸዋል የተባሉትን ቦታዎችና እንቅስቃሴያቸውን ለመቆጣጠር የተወሰደ እርምጃ ይኖር እንደሆነ አቶ ንጉሱን ጠይቀናቸው ነበር። ደን ያለባቸው ቆላማ አካባቢዎች፣ ሸለቆማ አካባቢዎች እንደሆኑ ነው የገለጹልን። ቦታውን በትክክል በአይኔም ስላላየው የመሬቱንም አቀማመጥ ሁኔታውንም መግለጽ አልችልም። ነገር ግን ከህዳር በኋላ ይሄ ሁኔታ አለ ተብሎ ከዚያም አልፎ የክልሉ መንግስት አመራሮች በክልል ደረጃም ይሄ ነገር አጀንዳ እንደነበረ አውቃለሁ። የጥቅም ድጋፍ መደረግ እንዳለበት እንደተነሳ አውቃለሁ። ከዛ በኋላ ምን ስምሪት ተሰጠ፣ ምን እርምጃ ተወሰደ፣ የተባለው ሀይል በምን ቁመና ላይ ነው የሚለው እውነት ለመናገር አሁን እኔ ካለሁበት የስራ ስምሪት ውጭ ስለሆነ ትክክለኛ መረጃ የለኝም። ይህንን የሚመለከታቸውን አካላት የዞኑንም የክልሉንም አመራሮች ታነጋግሩ፣ ትክክለኛውን መረጃ ታገኛላችሁ። ይሄ እንግዲህ ሁኔታ ከመሄድ አኳያ ማለት ነው። የህዝብ እንባ ጠባቂ ተቋም ዋናም በጠባቂ ዶክተር እንዳለ ሀይሌ ለአጃንስ ፍራንስ ፕሬስ እንደተናገሩት ሐሙስና አርብ አካባቢውን ሲጎበኙ ወደ መረጋጋት መመለሱን ተናግረዋል። አሁን በአካባቢው ላይ ኮማንድ ፖስት ተቋቁሟል፣ ችግሩን ለማስተካከልም እየሰሩ ነው ብለዋል። አያይዘውም ሁኔታውን ለማረጋጋት እና ችግሩን ለመቅረፍም ፖለቲካዊ ጣልቃ ገብነት፣ የሃይማኖት አባቶችና የሀገር ሽማግሌዎች ሙሉ ተሳትፎ ይፈልጋል ብለዋል። የኦሮሞ ብሔረሰብ አስተዳደር ዞን ኃላፊው አቶ አህመድ ሀሰን በበኩላቸው ባለፈው ሳምንት እሑድ ዕለት ባነጋገርናቸው ጊዜ ሁኔታውን ለማረጋጋት እየሰራን ነው ብለውን ነበር። በሁለቱም ዞኖች መካከል እስከ እዚህ ቦታ ላይ ችግር ሊያጋጠም ነው፣ እባካችሁ መልሱ ብለን ኮሚኒኬት እያደረግን ነበር። እየሰራን የመጣ ነው። አንደኛ መያዝ ያለበት ማለት ነው፣ ወረዳዎችን የሰሜን ሸዋ ወረዳዎችን በስልክ እያገኘን እነሱም፣ እኔም ጋር፣ ሌሎች ወረዳዎቹም ጋር፣ እነዚህ የሚዋሰኑ ወረዳዎችም ጋር በስልክ እየተገናኙ ችግሮችን ለመፍታት ችግሮችን ለማቃለል ጥረት እያደረግን የመጣ ነው። ትልቁ ችግር ያለው የት ጋር መሰለሽ? የሚዲያ ጦርነቱ ላይ ነው። ትልቁ ችግር ያለው አሁን እኔ ሀገር ሽማግሌዎችን አገኛለሁ አላቱ ብዬ ከእኛ ጋር ብቻ ሳይሆን ከዚህ ከኦሮሞ ብሔረሰብ ጋር ብቻ ሳይሆን ሰሜን ሸዋ ላይ ያሉትን ማጌዲ አሁን ግጭት አልተፈጠረም ለምሳሌ በአሁኑ ዙር ማለት ነው። የሀገር ሽማግሌዎች ውጤት ነው። ሀገር ሽማግሌዎች ጋር በምናደርገው ጥረት ነው። ሁለተኛ እዚህም ሌሎችም እነዲንቱም አካባቢ ልዩ ኃይሉ እስኪገባበት ድረስ ሙሉ ቀን የዘንቀት ችግር አልነበረም። በሶስት መኪና መጥቶ ክፎ ነው ችግር የፈጠሩ ያኔም ማለት ነው። ስለዚህ ችግሩን ለመፍታት በዋናነት ዛሬም ስብሰባ ላይ ነኝ ስልሽ የዋልኩት ይህንን ስራ እየሰራን ይዋል ነው ሕዝቡ ወደ ልቦና የሚመለስበትን አብሮ የሚኖር ሕዝብ አብሮ የሚቀጥል ሕዝብ ቀጣይ የፈለገ ነገር ቢሆን አንዱ ያለ አንዱ መኖር እንደማይችል የግድ መተማመል ስለነበረብን ዛሬ ሙሉ ቀን ውይይት ስናደርግ ነው የዋልነው። ከሀገር ሽማግሌዎች ጋር፣ ከቀበሌ አመራሮች ጋር፣ ከአዋቂ ግለሰቦች ጋር፣ ከእምነት አባቶች ጋር ይሄንን ውይይት እያደረግን ነው። ሶስተኛ የሰሜ ሸዋ ሀገረ ስብከት ኃላፊ የሆኑትን እሳቸውን እያገኘው ከዛኛው በኩል በእምነት አባቶች ማጀቴ ላይ ስራታ፣ ሌሎች አካባቢዎች ላይ እንዲሁም አንሶች አካባቢ ላይ ያሉትን የእምነት አባቶች የማስተባበር ስራ ለመስራት ከሳቸው ጋር ተስማምተናል። በእኛ በኩል መላክ ገን ግን አሳይን አድርገን በዚህ አግባብ እሳቸው ደግሞ በዚህ በኩል ያለውን መሻይኮችንና የእምነት ፈቅ አባቶችን የማስተባበርና እነሱ የማርገብ ስራውን የማግል ህዝቡ ወደ ልቦናው እንዲመለስ የማድረጉን ስራ እየሰራ ያለን ህዝቡ ችግር ውስጥ ሆነም ማለት ነው። አራተኛ በተቻለ መጠን በጣም በርካታ ነገሮችን አነሳሽ ያው ነዋሪ ነው ብለሽ አነሳሽ፣ በዛ ደረጃ ስላነሳሽ እንጂ ይሄ ችግር የሚፈታው አካል አድርጎ በመነጋገር እንጂ ሚዲያን በማረጋገብ ስላልሆነ እስካሁን ድረስ ከሚዲያ እየተቆጠብን ያለ ነው። ለዚህ ነው ይሄ መፍትሄ አካል ለመሆን እያደረገን ያለ ነው ጥረት ነው። ሚዲያውም ነገቲቭ ነገቲቭን ብቻ ነው የሚያስተላልፍ እንጂ ባለፈው አጣዬ ላይ ያ ችግር መፈጠር አልነበረበትም፣ ተፈጥሯል። ያንን ችግር ማዳን ያልቻሉ የሀገር ሽማግሌዎች፣ ኦሮሞ ሀገር ሽማግሌዎች፣ የሃይማኖት መሪዎች፣ ወጣቶች፣ ጎሳው የሞተበትን ማስቆም ሲያቅታቸው እዛ የነበረውን አቅመ ደካማ የማውጣት ስራ ሲሰሩ የነበሩት ይህንን ግን ማንሳት ስለማይፈለግ ነው በሚዲያ ማለት ነው። ይህንን አንሱት እናንተም አግዙ። ውጤታማ የሚሆነው ምንሰራው ስራ ውጤታማ ሊሆን የሚችለው ሚዲያው ቢያንስ ማህበረሰቡን ማዕከል ያደረገው፣ እውነታን ማዕከል ያደረገ እዛ እየሞተ ያለውን እየቆሰለ ያለውን እየተፈናቀለ ያለውን ንብረቱ እየወደመበት ያለውን አካል ማዕከል ያደረገ ስራ ሲሰራ ነው እና አባካችሁ በዛ አጋጣሚ ሁለቱን ህዝቦች የሚያቀራረብ ስራ በመስራት ተባበሩን። ይህንም ማድረግ ከተቻለ እኛ በምንሰራው ስራ እናንተ በሚዲያ የምታግዙን ከሆነ ሌላውም አካል የትም አካባቢ ላይ የሚኖረው እሳቱ የማይገርፈው ችግሩ የማይደርስበት የሚያቀጣጥለውም አካል የተለየ መረጃ እየተሰጠው የማይሆን መረጃ እየተሰጠው ማህበረሰቡን እየቀሰቀሰ ወደ ግጭት የማያስገባበትም ሁኔታ መፍጠር ስለሚያስችል በዚህኛው ላይ ትብብር ብታደርጉ ለማለት ነው። የሰሜን ሸዋ ዞን የመንግስት ኮሚኒኬሽን ጉዳዮች ኃላፊዋ ወይዘሮ ሳዕዳ ኢብራሂም ዋናው የችግር ምንጭ ላይ እርምጃ ተወስዶ ዘላቂ መፍትሄ ስለማይሰጥ እንዲህ ያሉ ጥቃቶች ተደጋግመው የሚፈጸሙ ናቸው ብለዋል። ከአሁን በፊትም በመሰረቱ ማለት ነው ብዙ ጊዜ ያን አካባቢ ረብሻ ሲፈጠር በጣም ብዙ የሰው ሕይወት ከወደመ ንብረት ከወደመ በጣም ብዙ የሰው ሕይወት ከጠፋ በኋላ ኮማንድ ፖስት ይረከቧል። ከአሁን በፊትም ማለት ነው ስለ ከአሁን በፊት ኮማንድ ፖስት ተረክቦት ያውቃል፣ ያን አካባቢ አሁንም እንደገና ደግሞ ኮማንድ ፖስቱ ተረክቦታል። መከላከያው ሲወጣ መልሶ ያው ነው የሚሆነው ማለት ነው። መንግስት ነው ይሄን ነገር በዘላቂነት ግን፣ እዚያ ያለው ማህበረሰብ ችግር የለበትም። የኦሮሞ ብሔረሰብ ችግር የለበትም። የአማራ ክልል ነዋሪውም ችግር የለበትም። ችግር ያለበት ሌላ የፖለቲካ አጀንዳ ያላቸው አካሎች እየገቡ ነው። ይህን ማህበረሰብ እያጋጩ እያጫረሱት ያሉት የራሳቸውን አጀንዳ ለማሳካት ሲሉ፣ የኦሮሞ ብሔረሰብማ በጣም ብዙ የእኛን እንትኖች እየደበቁ ቤታችን ሰው የለም እያሉ እኮ ከአራት መቶ በላይ ሰው ያተረፉ እኮ ግለሰቦች አሉ በቤታቸው እየደበቁ ማለት ነው። ነዋሪው ነዋሪው ምንም ችግር የለበት የአካባቢው ነዋሪው። እየበጠበጠ ያለው ከሌላ አካባቢ እየመጣ ያለ እንጂ ህዝብ እንደ ህዝብ ችግር የለበትም። እዚህ አካባቢ ያለው ህዝብ የሁለቱም ህዝብ ማለት ነው። ተፈናቃዩን ህዝብ ለመደገፍ ጥረት እየተደረገ ነውም ብለዋል። ማህበረሰቡ እንግዲህ ያው የራሱን ሌላው አካባቢ ያለው ለድጋፍ የሚሆን ከግል እየተዋጣ ያለበት ሁኔታ ነው ያለው። መንግስትም እንደ መንግስት ህዝቡ ማለት ነው የሰሜንቿ አስተዳደር የራሱን የሆነ ኮሚቴ አቋቁሞ አካውንት ከፍቶ መልሶ ለማቋቋም እየሰራ ነው ያለው። በዞን አስተዳዳሪ የሚመራ ኮሚቴ አለ። በዞን ደረጃ ተ ስለት የጋራ ፎረምም ጭምር እየተ ማነው ተቋቁሟል ማለት ይቻላል። እና በዛ መሰረት መልሶ ለማቋቋም አካባቢውን እየሰራ ያለ አለ። በዘላቂነት ግን ጊዜያዊ ምግብ ላይ ጊዜያዊ ምገባ እየተመገቡ ያሉበት ሁኔታ ነው ያለው በዛው በተጠለሉበት አካባቢ። እንደ መንግስት እንደ ሰሜን ሸዋ ዞን እያስተባበርን እየተሰሩ ያሉ ስራዎች አሉ። በጊዜያዊ ምገባ ማለት ነው ተፈናቃዮች ከማህበረሰቡ ነው ድጋፍ እየተደረገ ያለው ማለት ነው። በአጠቃላይ በዚህ ግጭት ከሰሜን ሸዋ ዞን በሚገኙ የተለያዩ ከተሞች ላይ በተፈጸሙ ጥቃቶች ምክንያት የተፈናቀሉት ሰዎች ቁጥር ከሩ ሚሊዮን እንደሚበልጥ የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ማስታወቁንና ከዚሁ ዞን ከመኖሪያቸው የተፈናቀሉ ከሁለት መቶ ሀምሳ ሺህ በላይ ለሚሆኑ አስቸኳይ የምግብ ድጋፍ ማድረጉን የፌዴራል የአደጋ ስጋት ስራ አመራር ኮሚሽን መግለጹን መዘገባችን ይታወሳል። አድማጮች ተፈናቃዮቹ ስለሚገኙ በት ሁኔታ በተመለከተ ከሁለቱም ዞኖች ያነጋገርናቸው ነዋሪዎች ቃል ይዘን በተከታይ ዘገባ እንመለስበታለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የኢትዮጵያ መንግስት ከዕለት ዕለት እያሻቀበ የመጣውን የመሰረታዊ ቁሳቁስ ውድነት ለመግታት ያግዘኛል ያለውን ውሳኔ ከሰሞኑ አስተላልፏል። በውሳኔው መሰረት ወደ ሀገር ቤት መሰረታዊ የሚባሉ ዘይት፣ ስኳር፣ የህፃናት ምግቦችና የመሳሰሉትን የሚያስገቡ ድርጅቶች ያለ ውጭ ምንዛሬ ፈቃድ ፍራንኮ ቫሉታ እንዲያስገቡ ተፈቅዶላቸዋል። ለመሆኑ ይሄ ውሳኔ ፋይዳው ምንድን ነው? አብረው መደረግ ያለባቸው ጥንቃቄዎችስ ምንድን ናቸው? ሀብታሙ ስዩም የኢኮኖሚና የንግድ ጉዳዮች ተንታኝ የሆኑትን አቶ አብዱል መናን መሐመድን አነጋግሯል። አስቀድመው የፍራንኮ ቫሉታን ምንነት ያስረዳሉ። እቃዎች ከውጭ ሀገር በሚገቡበት ሰዓት የተለያየ የክፍያ ዘዴዎች አሉ። ለምሳሌ ሌትር ኦፍ ክሬዲት አለ፣ ካሽ አጌንስ ዶኪመንት ሲኤዲ የሚሉት አለ፣ ቴሌግራፊክ ትራንስፈር አለ። እነዚህ በባንክ በኩል የሚፈጸሙ የክፍያ ዘዴዎች ናቸው እና እነዚህን እንትን ተጠቅመው ነው ኢምፖርተሮች ወደ አገር ውስጥ እቃ የሚያስገቡ። ፍራንኮ ቫሊዩታ ግን ሲባል ይህንን የክፍያ ዘዴዎች ቀጥታ አትጠቀምም። ውጭ ሀገር አካውንት ሊኖረህ ይችላል እና ከዛ አካውንት ቀጥታ እቃ ከውጭ ሀገር በመግዛት ወደ ሀገር ውስጥ ታስገባለ። ያው የተለመደው የከስተም ፕሮሲጀር ምናምን ይኖራል ማለት ነው እና የተለመደውን የክፍያ እንትን ሳትከተል ማስመጣት ማለት ነው። ይሄ አሰራር መፈቀዱ ሸቀጦችን ወደ ሀገር ቤት የሚያስገቡ ድርጅቶችን በምን መልኩ ነው ሊጠቅማቸው የሚችለው? ተጠቃሚው ህዝብስ ከዚህ ፍቃድ ሊያተርፍ የሚችለው በምን ሁኔታ ነው? በጣም ጥሩ። ፍራንኮ ቫሊዩታ አዲስ አይደለም ለኢትዮጵያ፣ ከሀይለ ስላሴ ጊዜ ጊዜ ጀምሮ የነበረ ነው። ግን ሀዲግ ወደ ስልጣን ከወጣ በኋላ ሁለት ጊዜ በዘጠና ስድስት ዓመተ ምህረት የወጣ ሬጉሌሽን ነበር የሚኒስተሮች ምክር ቤት ደንብ ነበረ። እና የተወሰኑ አይተሞችም በፍራንኮ ቫሊዩታ እንዲገቡ ፈቅደዋል። ከዛም በኋላ ተሻሽሎ በ2003 በፈረንጆች አቆጣጠር እንደዚሁ ተሻሽሎ ሰፊ እቃዎች እንደማሽነሪ እንደ ማሽነሪ ያሉ የውጭ ሀገር ዲፕሎማቶች ሚሽኖች እንደዚሁም ሰዎች ግለሰብ ቻይለም ለመጠቃቀሚያ ከውጭ ሀገር እቃቸውን እንዲያስገቡ ውጭ ሀገርም ኖሮ የመጡ ሰዎች እንደዚሁም እቃቸውን እንዲያስገቡ የሚፈቀድ እንትን ነበረ አሰራሩ። ያሁኑ ትንሽ ለየት የሚያደርገው መሰረታዊ የሆኑ መጠቃቀሚያ እቃዎችን ለምሳሌ እንደ ስንዴ፣ የምግብ ዘይትን፣ ሱካርን የመሳሰሉ ነገሮች ወደ ሀገር ውስጥ የሀገር ውስጥ ባለሀብቶች እንዲያስገብዱ ተፈቅዷል እና ለዚህ መፈቀድ ዋና ምክንያት የሆነበት ምክንያት አገሪቱ ውስጥ እየተፈጠረ ያለው የመሰረታዊ ሸቀጦች የምግብ ዋጋ ንረት ነው። ይሄ ነው ምክንያት ዋናው ምክንያት። እና መንግስት የንረቱ ምክንያት ብሎ ያስቀመጣቸው የራሱ ነገሮች አለ። የጥረት መኖር፣ የአቅርቦቱ ሰንሰለት መራዘም፣ ሌሎችም ምክንያቶች ተከስተ ተቀምጠዋል እና إيه إننا قال <سؤال> عروس ورحب دولار من على على ዶላር በላይ አካውንታቸው ውስጥ ያለ ምንጩ ይታወቅ ተፈቅዶ ነበር። ይሄ ፕሪቪሌጅ ግን የሰራ አልመሰለኝም። ያ ለዛ ይመስለኛል። አሁን ደግሞ ለአገር ውስጥ ባለ ሀብቶች ይህን ቢፈቀድ ምናልባት የዋጋ ግሽበት ላይ ኢምፓክት ያመጣል የሚል ተስፋ በማድረግ ነው የተወሰነ መርዳቱ አይቀርም። መቶ በመቶ ችግሩን ይቀርፏል ባይባልም፣ ለምን የኢትዮጵያ የዋጋ ንብረት ብዙ ነው። ምንጮቹ ምክንያቶቹ በጣም ብዙ ስለሆነ የተወሰኑ ባለ ሀብቶችን መሰረታዊ እቃ እንዲያገቡ በመፍቀድ ብቻ የሚፈታ አይደለም። ግን ዋና ምክንያቱ ይሄ ነው። ይህ አሰራር የጎንዮሽ ጉዳት የለውም ወይ? ከህገወጥ የገንዘብ ልውውጥና ከመሰል ጉዳዮች ጋር በተያያዘ ሊደረጉ ወይም ሊታሰቡ የሚገቡ የጥንቃቄ መርሆች አሉ ወይ? ዋጌህ መንግስት ይኖረዋል። ምንም ጥያቄ የለውም። እና ሰዎች መንግስት ቼክ አደርጋለው ነው የገንዘቡ ምንጭ የዶላሩ ምንጭ ቼክ አደርጋለው ነው ብሏል። መንግስት ግን ምን ያህል ቼክ ማድረግ ይችላል ወይ ነው እነዚህ። የለም ዶላሩ ከየት መጣ የሚለው ላይ ምን ያህል መንግስት ምንጩን ቼክ ማድረግ ይችላል ወይ፣ አቅሞስ አለ ወይ፣ ክትትሉ አለ ወይ የሚለውን ጉዳይ መታየት አለበት። ግን ምንም ዳውት የለውም እነዚህ